ኢትዮጵያ ውስጥ እየጨመሩ የሚሄዱትን ግጭቶች ለመፍታትና የብሔራዊ አንድነት መንፈስን ለማጠናከር በሚያስችሉ ወቅታዊ ጉዳዮች ላይ በቪዥን ኢትዮጵያና በኢትዮጵያ ሳተላይት ራዲዮና ቴሌቪዥን ኢሳት አዘጋጅነት ዋሽንግተን ዲሲ ውስጥ ቅዳሜ መጋቢት 17 እና እሁድ መጋቢት 18 2008 ዓ.ም የሁለት ቀናት ውይይት ተካሂዶ ነበር። በዚህ ውይይት ስድስት የተለያዩ ርዕሶች ቀርበው ምሁራን፣ የፖለቲካ ድርጅት መሪዎች፣ የሲቪል ማህበረሰብ ድርጅት ተወካዮችና ግለሰቦች ሀሳባቸውን አቅርበው ተወያይተዋል። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ታቀርባለች። ቅዳሜ መጋቢት አስራ ሰባት በተካሄደው ውይይት የመጨረሻ ርዕስ የነበረው የዲሞክራሲያዊ ድርጅቶች የፖለቲካ ትግልን በመቅረጽ የሚጫወቱት ሚናና የሚያበረክቱት አስተዋጽኦ ምንድን ነው? እንዲሁም ለነገዋ ኢትዮጵያ ሰላምና አንድነት የሚሰጡት ዋስትና ምንድን ነው? የፖለቲካ ድርጅቶችን እንዴት መረዳት እንችላለን? የሚል ነበር። በዚህ ርዕስ ላይ ለውይይት የሚሆን ጽሁፋቸውን እንዲያቀርቡ የተጋበዙት ከሸንጎ ፓርቲ የስራ አስኪያጅ ኮሚቴ አባልና አመራር አባል አቶ አክሊሎ ወንዳፍራው የኦሮሞ ዲሞክራሲያዊ ግንባር የአመራርና የስራ አስኪያጅ ኮሚቴ አባል አቶ ሌንጮ ባቲ፣ እንዲሁም የአርበኞች ግንቦት ሰባት አመራር አባል እና የውጭ ግንኙነት አመራር አባል አቶ ነአምን ዘለቀ ናቸው። ያወያዩቸው ደግሞ ፕሮፌሰር ጌታቸው በጋሻው ነበሩ። የመጀመሪያ ጽሁፋቸውን ያቀረቡት የሸንጎ አመራር አባል አቶ አክሊል ወንዳፍራው ሲሆኑ ወክለው የተገኙት ፓርቲያቸው ሸንጎ ከሶስት አመት በፊት ኦቶዋ ካናዳ ውስጥ ወደ አስራ ሁለት በሚጠጉ የፖለቲካና የበጎ አድራጎት ድርጅቶች እንዲሁም ግለሰቦች ተሰባስበው ያቋቋሙት ፓርቲ መሆኑን ጠቁመዋል። ፓርቲያቸው የኢትዮጵያ አንድነት ተጠብቆ የስርዓት ለውጥ መምጣት አለበት ብሎ እንደሚያምን አስረድተው የኢትዮጵያን የፖለቲካ ሁኔታ ወደ ኋላ መለስ ብለው ከቃኙ በኋላ የአንድ ዘር የበላይ ተቀባይነት የነገሰበት እኔ ብቻ ካልመራሁት በሚል የአገዛዝ ባህሪ የመነጨ ስርዓት አገሪቱን በመቆጣጠሩ ህዝቡ በምሬት ውስጥ እንደሚገኝ አስረድተዋል። ህዝቡ በተለያየ ጊዜ እየተነሳ ምሬቱን የገለጸ ቢሆንም እስከ ዛሬ ድረስ ግን አንድም ከስርዓቱ ከፍተኛ ግፍ በመነጨ፣ በሌላ በኩል ደግሞ በራሱ በተቃዋሚዎች በኩል ያንን የህዝብ ብሶት ወደ ውጤታማ ደረጃ ልንገፋው ባለመቻላችን እነሆ ስርዓቱ እስከዛሬ እየተንጋደገን ቢሆን ሊቀጥል ችሏል። ይሄን ሁኔታ መቀየር ለነገ የማንለው አስፈላጊነት ያለው ተግባር ነው። ለዚህም ነው እኛ በአሁኑ ሰዓት ሁኔታውን ወደ ፍጹም ዴሞክራሲያዊ ስርዓት ለመወሰድ ከተፈለገ በአስቸኳይ ከቃላት ባለፈው ሁኔታ የኢትዮጵያ ተቃዋሚዎች የነገሩን እጅግ አስፈላጊነትና አሳሳቢነት አውቀን ወደ አንድነት በተግባር መሰባሰብ አለብን ብለን የምናስበው። አቶ አክሊሉ አያይዘው የኢትዮጵያ መንግስት ስርዓትና የስርዓቱ ተከታዮች ሀገሪቷ የደረሰችበት አሳሳቢ ሁኔታ በኪራይ ሰብሳቢዎች የመጣ ወይም ደግሞ በዝቅተኛ የመንግስት ሰራተኞች የአሰራር ድክመትና ተመሳሳይ ችግሮች የተከሰተ እንደሆነ ለማሳየት እንደሚሞክሩ ገልጸው በፓርቲያቸው አመለካከት ግን በስርዓቱና በሕዝቡ መካከል ያለው ቅራኔ በፍጹም ሊታረቅ የማይችል ደረጃ ላይ መድረሱን ተናግረዋል። አቶ አክሊሉ አያይዘው ኢትዮጵያ ውስጥ የፖለቲካ ምህዳሩ መጥበቡን፣ ድህነትና ስራ አጥነት መስፋፋቱን፣ በከተማም ሆነ በገጠር በልማት ስም ሰዎች ከቀያቸው መፈናቀላቸውን ለዚህም በምሳሌነት በኦሮሚያ በጋምቤላ በቤንሻንጉል በአማራ በገጠርና በከተማ የሚደረጉ መፈናቀሎችን ጠቅሰው ከእንደዚህ አይነት አምባገነን ስርዓት ለመውጣት የሚያስችሉ ተስፋዎች አሉ ሲሉ ተስፋ ናቸው ያሏቸውን ዘርዝረዋል አንደኛ የሰላማዊ ትግሉ በኢትዮጵያ ውስጥ ተስፋ ሰጭነቱ እንደገና መታደሱ እናያለን የሰላማዊ ትግል አልቆለታል ጨፍልቄ ገድየዋለሁ ይል የነበረው ህወሀት ምናልባትም በብዙ ምሁራን አካባቢ ተስፋ መቁረጥ አስደርሶ የነበረው ኢትዮጵያ ውስጥ ሰላማዊ ትግል ሊሰራ አይችልም የተባለ እስኪን ነገር የነበረበት ሁኔታ ዛሬ በአዲስ መልክ ከፍተኛ ዳይናሚክ በሆነ ሁኔታ ታደሱ እናያለን። ይህ አንድ ትልቅ ተስፋ የተጭ ሁኔታ ነው። ሁለተኛ የስርዓቱ ድጋፍ ሙሉ ለሙሉ ተሟጦ መሄዱን እንመለከታለን። በሙስሊም ኮሚኒቲው፣ በክርስቲያን ኮሚኒቲው፣ በኦሮሞ ኮሚኒቲው፣ በሶማሌው፣ ጋምቤላው፣ በአማራው፣ በትግሬ ሳይቀር ያለው መሰረት እየተሟጠጠ እንደሆነ እናያለን እነዚህም ተስፋ ሰጭ ሁኔታ ነው። ሌላው ተስፋ ሰጪ ሁኔታ ከድርጅት ባሻገር የተነሳ የህዝብ እንቅስቃሴ ከታች ወደ ላይ እየፈለቀለ ያለ ዳይናሚክ የህዝብ እንቅስቃሴ የመፈጠሩ እጅግ ሊያበረታታ የሚገባ ሁኔታ ነው ብዬ ነው የማስበው። ተስፋ እንዳለ አደጋም እንደሚታያቸው የገለጹት አቶ አክሊሉ ስጋት ናቸው ያሏቸውን አደጋዎች ጠቁመዋል። አንደኛ የሀገር አንድነት መናጋት አደጋ ኢትዮጵያ ውስጥ እውነት ነው። ይሄንን በትክክል መገንዘብ ያስፈልገን ነው። ኢትዮጵያ እንደ ሀገር ልትቀጥል የማትችልበት ሁኔታ እየተፈጠረ ነው። ይሄን እውነታ ጎን ለጎን በትክክል መረዳት ይገባናል። ሁለተኛ ኢትዮጵያን አንቀበልም የሚሉ የብሔር ድርጅቶች መጠናከር አደጋ ውስጥ ይታያል። ይሄ ሊሆነው የሚችለው እንዴት ነው ተብሎ ብንባል ያለው መንግስት በአብዛኛው በዋናነት በመሀል ላይ ይዞ ያለው በኤትኒክ ቤዝ የሆነ ድርጅት ስለሆነ የሚፈጸመው ቅጥቃት ሁሉ ከኤትኒክ ጋር እየተያያዘ ምናልባት ኢትዮጵያ ዋጋ የላትም ወደሚል ደረጃ ለመሄድ የሚያስብ ሳይኮሎጂ ውስጥ ለመግባት የሚያመቻቹ ሁኔታዎች በኢትዮጵያ ውስጥ እየተዘጋጁ ነው። ሌላው ሁላችን ልንገነዘበው የሚገባ ከዚህ ጋር የእርስ በርስ ግጭት አደጋ ኢትዮጵያ ውስጥ እውን መሆኑ ነው ያለውን ይሄ ከሁለት ከሶስት ቦታዎች ሊመጣ ይችላል። አንድ ከስርዓቱ ትንኮሳ ሊመጣ ይችላል። ስርዓቱ ራሱን ለማቆም አንዱን ሄድ ከሌላው ሊያጋጭ እስከመሄድ የሚያደርሰው ሁኔታዎች እንደሚኖሩ መታየት አለበት። ሌላው ኢትዮጵያ ውስጥ ያሉ ምናልባት በተካረረ ኤትኒክ ግጭት ውስጥ ሊገባ ልዩ ጥቅም እናገኛለን ብለው ሊያስቡ የሚችሉ ክፍሎች ሊያስነሱ ይችላሉ። ከተስፋዎቹ ለመጠቀም ከአደጋዎቹ ለመዳን የፖለቲካ ድርጅቶችም ሆኑ ህዝቡ ለኢትዮጵያ አንድነት ሲሉ መጠናከር፣ መተባበር፣ ብሔራዊ መግባባትና አንድነትን መፍጠር ያስፈልጋል ብለዋል። በማጠቃለያቸውም ለብሔራዊ መግባባትና እርቅ በዋናነት እንቅፋት የሆነው ሕወሓት ኢህአዴግ ቢሆንም በሸንጎ ውይይት በሀገራችን ውስጥ እጅግ ውስብስብ ባለችበት ሁኔታ ወደ ህገ መንግስታዊ ዴሞክራሲያዊ ስርዓት የሚደረገው ሽግግር ከሁሉም በላይ በብሔራዊ መግባባትና እርቅ ቢሆን ትልቁ እና ዋነኛው አማራጭ ነው ብለን እናስባለን። ተቃዋሚው ከአግላይ ፖለቲካ ከአውራ ፓርቲ አባዜ ራሱን ማላቀቅ እጅግ አስፈላጊ ነው እንላለን። እነዚህ ሁለት አባዜዎች አገራችንን ላለፉት 24 ዓመታትና ከዚያም በፊት ወደ ጥፋት አረንቋ የወሰዷት አሁንም ለምንገኝበት ምስቅልቅል ችግር ዋና መሰረቶች እንደሆኑ ተገንዝበን ይህን ስህተት ላለመድገም ተቃዋሚዎች መጣር የግድ ነው እንላለን። በሀገራችን ውስጥ የነፃነት ትግሉ በስፋት ቀጥሏል። ወገኖቻችን፣ በተለይም ወጣቶች ለሰብአዊና ዴሞክራሲያዊ መብቶች መከበር እንደ ሁለተኛ ዜጋ እየተቆጠሩ መኖር እንዲያበቃ ለማድረግ ቆርጠው እየታገሉ ነው። ውድ ህይወታቸውን እየገበሩ ነው። ይህን መስዋዕትነት ለውጤታማነት ለማብቃት በጋራ እንነሳ። ኢትዮጵያና የኢትዮጵያ ታላቅነት የዚች ታሪካዊ ሀገር እና ሕዝብ ታላቅነት እንዲሁም ብሩህ ተስፋ ከፊት ለፊታችን ነው እንላለን። አመሰግናለሁ። ከሸንኮ ፓርቲ ተወካይ አቶ አክሊል ወንድይፍራው ቀጥለው ገለጻቸውን ያቀረቡት የኦሮሞ ዴሞክራሲያዊ ግንባር አመራር አባል አቶ ሌንጮ ባቲ ናቸው። አቶ ሌንጮ ኦሮሞዎች በኢትዮጵያ የፖለቲካ ሁኔታ ላይ የሚሰጡትን አስተያየት ለመስማት በማሰብ ለተደረገላቸው ግብዣ አዘጋጆቹን አመስግነው ነበር ገለጻቸውን የጀመሩት እንዲህ ባለ ጉባኤ ላይ ሲገኙ ከሀያ አምስት ዓመታት በኋላ ለመጀመሪያ ጊዜ እንደሆነ ገልጸው ቀኑን ሙሉ ሲቀርቡ ከነበሩ ጽሁፎችም ሆነ ከተሰጡት አስተያየቶች የታዘቡት አብዛኛው ሰው ቤቱን ዘግቶ እርስ በርሱ ብቻ ተነጋግሮ የሚደማመጥ እንደመሰላቸው ገልጸው አብዛኛውን ጊዜ ኢትዮጵያ የፖለቲካ ሁኔታ ሲተነተን ከግማሽ እንደሚጀምር አስረድተዋል። በኦሮሞ ህዝብ በኩል ቅሬታ የሚጀምረው ግን በየጊዜው ሀገሪቷን ከመሯት መንግስታት ሳይሆን ከኢትዮጵያ ምስረታ ጀምሮ ነው ካሉ በኋላ ሁኔታዎችን ለማስተካከል አዲስ ጅምር ያስፈልጋል ብለዋል። አብዛኛው ሰው የኢትዮጵያ ህዝብ እርስ በርሱ ይጨራረሳል በሚል የሚያድርበት ስጋት በኦሮሞ ህዝብ በኩል እንደሌለ ጠቁመዋል። ያው ብዙ ሰው የሚሰጋው እኛ አንሰጋ። ኢትዮጵያ ህዝብ እርስ በርሱ ይጨራረሳል ብለን ምንም ስጋት የለንም። ኢትዮጵያን ስቴት አሴ ዩኒትም ይፈርሳል የሚል ስጋት የለንም። ምክንያቱም እንዲፈርስ አንፈልግም። ብዙ ኦሮሞ የኢትዮጵያ ስቴት እንዲፈርስ አይፈልግም። ግን ግን ብዙ መሰራት ያለባቸው ነገሮች አሉ። ብዙ ብዙ ሰዎች ዛሬ ስለ ኤትኒክ ፖለቲክስ የጎሳ ፖለቲካ ያወራሉ። ስለ ዜግነትም አለ ይነሳል፣ ስለ ኢትዮጵያዊነትም ተነስቷል። አንደኛ ኢትዮጵያዊነት ማለት ምን ማለት ነው? አለ ወይ? ቢኖርስ ኖሮ ደግሞ የሁሉ ችግር ለምንድን ነው የተፈጠረው? እንደገና ዜግነት አለ ወይ? የተፈጠረው መንግስት፣ ምንድን ነው የሚመስለው ለሚሉ ጥያቄዎች መልስ ያስፈልጋል። ኢትዮጵያ ውስጥ የተመሰረተው መንግስት ከመሰረቱ ጀምሮ ሲቪክ የሆነ መንግስት ወይንም ዲሽፕ ላይ የተመሰረተ መንግስት ሳይሆን ከኖርዝ የመጡ ሰዎች የመሰረቱት እና የኢትዮጵያ ስቴት እና የነሱ ካልቸር ኦቨርላፕ ነው የሚያደርገው፣ ኢምቤድድ ነው። ለዚህ ነው አሁን በኢትዮጵያዊነት ስም ለመከራከር በጣም በጣም ለነሱ ቀላል ነው። ለምን እዛ ውስጥ ናቸው። ዛሬ አሁን ይሄ ስብሰባ ራሱ አውቶማቲካሊ ፖለቲካል ዲስኮርስ ስንገባ ከዚህ ውስጥ የሚነሱ ባህሎችና ከነዚህ ውስጥ የሚታዩ ታሪኮች አሉ። እና ይሄ ስለሆነ ይሄኛ በእኛ አመለካከት ኢትዮጵያን ስቴት ራሱ ኢትዮጵያ ካልቸራል ስቴት ከዛ ውስጥ በሚኖረው ደግሞ የፖለቲካል ስትራክቸርም ውስጥ ደግሞ ይሄ ከሰሜን መጥቶ አገሪቱን የመሰረተው መንግስት ባህሉን፣ ቋንቋውን፣ ሃይማኖቱን በዛ በስቴት ውስጥ ስለሚያንጸባርቅ ኢትዮጵያዊነት ሲባል ራሳቸውንም ያው አገር ሲባል እኛ አማለንበት ኢትዮጵያዊ ሲባል ደግሞ ታሪክ ሲባል ሰሜን እንጂ ደቡብ የለበትም። አገር ሲባል ኢማጂን ያደርጉናል ካርታ ውስጥ ህዝብ ሲባል ግን ብዙም የለንም። ለዚህ ነው እንደ ህዝብ ተደራጅተን ማንነታችንን አስከብረን ቋንቋችንን አስከብረን እንደ ማንኛውም ሰው ማንነታችንን ለማስከበር በኦሮሞነት የተደራጀ ነው። ለዚህ ነው ኢትዮጵያን ስቴት ሲቪክ ስቴት ቢሆን ኖሮ ኒውትራል ገለልተኛ መንግስት ቢሆን ኖሮ በማንነት መደራጀቱ አስፈላጊ አይሆንም ነበር። የኛ በማንነት መደራጀቱ ለኢትዮጵያን ስቴት ሪአክሽን ነው። ኢትኒክ ስቴት ስለሆነ፣ እንደውም የጎሳ ፖለቲካ በእኛ አልጀመረም። በኢትዮጵያ መንግስት ነው የጀመረው። የኢትዮጵያ መንግስት እኔ አፌን ሙልቼ የጎሳ መንግስት ነው ማለት እችላለሁ። አንዳንድ ሰዎች እነ ጎበና ዳጨ እነ ኃይለ ስላሴ እነ ጃገማ ኬሎ እነ ደምስ መድ ንጉሴ እነዚ እነዚህ በጣም ታዋቂ ጎበዝ ኦሮሞዎች በነበረው የሥራ ገበያ ውስጥ በችሎታቸው የገቡ ደግሞ ያ ብዙ ብዙ ብዙ ኪሳራና በስራ ተቀጥረው የሰሩ ናቸው እንጂ በኦሮሞነትና ኦሮሞነትን እዛ ውስጥ ለማንጸባረቅ አይደለም ብዙ ጊዜ እገሌ ኦሮሞ ነው፣ እገሌ በሮ ነው፣ ጀነራል እነዚህ ነው ጥላውንገ ሮሞ ይሄ ይሄ የኦሮሞን ጥያቄ ማሳነስ ነው። የኦሮሞ ጥያቄ ከዚህ በላይ ነው። እገሌ እዚህ ውስጥ አለ፣ እገሌ እዚህ ውስጥ አይደለም። ህብረተሰቡ እንደ ህብረተሰብ ይሄ ትልቅ ህዝብ ሃፍ ኦፍ ዘ ኢትዮጵያን ፖፑሌሽን ያለው አማራጭ ወይ እዚህ መንግሥት ውስጥ ራሱን ማየት ወይም የኢትዮጵያ መንግስት ከጎሳ ነፃ አድርገን ሲቪክ ስቴት ማድረግ ወይንም ደግሞ የኢትዮጵያ መንግስት ሁሉንም ኢትዮጵያውያኖችን እንዲያንጸባርቅ አድርገን መስራት ነው ያለብን ማለት ነው። ለዚህ መተባበር እንደሚያስፈልግም ገልጸው ሌላው ሰው ስለ እነርሱ ያለውን አመለካከት ሲናገሩ ብዙዎቻችሁ በጣም ያማረ ያለፈ ታሪክ እንዳለን አድርጋችሁ ትገምታላችሁ ካሉ በኋላ እንደ ያበዱ ሰዎች እንደ ፖለቲካ መስርተው ኢትዮጵያን ያተራመሱ አይነት እንደዛ አይደለም። ምንጩ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት መስተካከል አለበት። የኢትዮጵያ መንግስት መስፈርቱ ዜግነት የሆነ አንድ መለኪያ በመከተል በዛ አይነት መልኩ በሂደት ውስጥ እንደዛ ያለ መንግስት ካልፈጠርን በስተቀር እኛም ወያኔን ጥለን የኦሮሞ የጎሳ መንግስት፣ ወያኔዎቹም ደግሞ የአማራን ጎሳ መንግስት ጥለው የትግሬ ጎሳ መንግስት፣ ኦሮሞዎቹም ደግሞ አሁንም የትግሬ መንግስት ጥተን የኦሮሞ ጎሳ መንግስት፣ እንደዛ ነው የሚሆነው። እና ይሄ ነገር አሁን አልተጀመረም። ይሄ ነገር ከመሰረቱ ነው የጠፋው። እና ከመሰረቱ መስተካከል አለበት። የኛ ቅኝት ይሄ ነው እና ይህን ስል ሁለት ነገር ያስፈልጋል። አንድ ተጠያቂም ከተጠያቂም አንድ የራስን በራስ ማስተዳደር ቤዚካሊ የዲሞክራሲ ጥያቄ ነው እሁን መሆን አለበት። ሁለተኛ ደግሞ ሁለተኛው ኮንሰርን ነን ዲሶሉሽን ኦፍ ዘ ስቴት ይሄ መንግስት እንዳይፈርስ ሁሉም ኮሚትመንት መግባት አለበት ማለት ነው አንዱም በአንዱም ኮንዲሽን ነው። ይሄ ዜግነት የሚኖር ከሆነና ራስን በራስ ማስተዳደር ቤዚክ ዲሞክራሲ ጥያቄ ስለሚያስፈልግ አለም ካለም ጋር ሬሌሽን ፈጥረው በመንግስት ስለሆነ እንኳን የሕዝብ ብዙ አብሮ የሚያመሳስለው ነገር ሼር የሚያደርገው ነገር እንግዲህ ብዙ አመት አብሮ ኖሯል። በቋንቋም ብዙ ሰዎች የተለያየ ቋንቋም ይችላሉ። ባህላዊ ግንኙነቶችም አላቸው። የሚያቀራርቡ ነገሮች ብዙ ናቸው ግን እውነቱን ተናግረን በመሬት ላይ ያለውን እውነተኛውን ነገር አይተን ወደፊት መሄድ ያስፈልገናል የሚል እምነት አለን ማለት ነው። ወደፊት ለመሄድ ግን ሀገራዊ የሆነ የጋራ የፖለቲካ አስተሳሰብ ማበጀት ያስፈልጋል ያሉት አቶ ሌንጮ ባቲ በኢትዮጵያ ውስጥ በመንግስት የሚፈጸሙ የመብት ጥሰቶችን፣ ዲሞክራሲያዊ ስርዓት አለመኖሩን ገልጸው ስርዓቱ ሕጋዊነትና ሕጋዊ መሰረት የሌለው ላይ ምሳሌ የተቀመጠ ነው ብለውታል። ስልጣን ላይ ያለው መንግስት ለስርዓቱ ሕጋዊነት ለማበጀት ልማታዊ ነኝ እንደሚል አስታውሰው ልማታዊ ነው አይደለም የሚለውን እንዲመዝነውታል። አሁን ኢትዮጵያ መንግስት የወያኔ መንግስት ልማታዊ ነኝ ይላል። እንደምታውቁ ኢትዮጵያ ውስጥ አሁን አንድ ነጥብ አምስት ሕዝብ ተርቧል። ይሄ መንግስት አንደኛ ልማታዊ መንግስት አይደለም። ልማታዊ መንግስት ለምሳሌ ወደ ስድስት ክራይቴሪያዎች አሉት። አንደኛ የልማታዊ መንግስት የህዝብና የመንግስት ፍላጎቶች የተጣጣመ ሲሆን ብቻ ነው አንድ መንግስት ልማታዊ የሚሆነው። የወያኔ መንግስትና የኢትዮጵያ ህዝብ ፍላጎት የተጣጣመ ስላልሆነ በዚህ ክራይቴሪያ አንደኛውን መስፈርት ራሱ ይወድቃል ማለት ነው። ሁለተኛ ልማታዊ መንግስት የህዝብ ተቀባይነት ሊኖረው ያስፈልጋል። የወያኔ መንግስት የህዝብ ተቀባይነት የለውም። ሁለተኛውን ትልቁን ክራይቴሪያም ይወድቃሉ ማለት ነው። ሶስተኛ ልማታዊ መንግስት የአገሪቱ የፖለቲካ ሊቆች ዘ ፖለቲካል ሊት ኮሄሲቭ የሆኑና አገራዊ ራዕይ ያላቸው አንድነት ያላቸው መሆን አለባቸው። እንደሚታውቀው የኢትዮጵያ የፖለቲካ ሊቃን ቀርተው የወያኔ የፖለቲካ ሊቃን ራሳቸው ምንም አይነት አንድነት የላቸውም። ኮሄሲቭ ሊደርሺፕ በሌለበት ዴቨሎፕመንታል ስቴት ዲሊቨር ሊሆን አይችልም። አራተኛው ቢሮክራሲው ከፖለቲካ ጫና መሆን አለበት፣ ኮምፕሊትሊ። ቢሮክራሲ ሳይንስ ነው፣ አስተዳደር ነው። ከምንም አይነት ከፖለቲካው ነፃ ካልወጣ በስተቀር የፖለቲካ ጫና ላውላ የሚኖር ከሆነ ሰርቪሶችና አስተዳደሮችን ዲሊቨር ሊያደርግ አይችልም። በዚህም የወደቀ ነው የሚሆነው ማለት ነው። አምስተኛው የፖለቲካ ስልጣኖችና አስተዳደር ከኖች በችሎታን ብቻ ነው መሞላት የነበረባቸው፣ በችሎታ በብቃት የኢትዮጵያ መንግስት ከልከታች እስከ ሚኒስተር በጣም በሚያዋርድ መልኩ አሳይመንቶች በፖለቲካ እንጂ በብቃት አይደለም። በዚህም ወድቋል ማለት ነው። ስድስተኛው አሁን ኢመርጅ እያደረገ ያለው ሊትሬቸር አመቺ የሆነ ዓለም አቀፋዊ ግንኙነትና ሁኔታ ያስፈልገዋል። ይሄ ብቻ ነው የተሟላው። ወያኔ አመቺ የሆነ አለም አቀፋዊ የፖለቲካ ግንኙነት አለው፣ ምክንያቱም ዲፕሎማቲካሊ ከዌስት ጋር ጥሩ ግንኙነት አላቸው። በሶማሊያ የተፈጠረው በተለይ አሊታድ መመስረቱ ከኡሳማ ቢን ላደን ዓለምን ከበጠበጠ ወዲህ ደግሞ ትልቅ ማስፈራሪያ ስለሆነ አመቺ የሆነ ዓለም አቀፍ ሁኔታ ነበራቸው። ይሄ አመቺ የነበረው ዓለም አቀፋዊ ሁኔታ ደግሞ ለእድገት አልዋንም፣ የሚገኘውም ገንዘብ የሚገኘውም ወታደራዊ ድጋፍ ህዝብን ለማፈል እንጂ ለእድገት አልዋልም። እና የወያኔ መንግስት ልማታዊ መንግስት ነኝ የሚለው በሁሉም ረገድ በሁሉም ክራይቴሪያ ሲታይ በምንም መልኩ ልማታዊ የሚያሰኘው ምንም ምንም ምንም ምንም መስፈርት የለውም። ስለዚህ ነው በከ10 እስከ 11% አደግ እያሉ አሁን ኢትዮጵያ ውስጥ ትልቅ ትልቅ ትልቅ ረሃብ እየተከሰተ ያለው የት አለ እድገቱ? ኦኬ ዴቨሎፕመንቱ ያለው ግሮዝ በምንድን ነው የሚለካው? ወሪዝ ዴቨሎፕመንቱ የት አለ ሶሻል ኢንዲኬተሮቹ የት አለ ብለ ስጠይቅ፣ የለም ማለት ነው። እኔ ከከብታ ህብረተሰብ ነው የመጣሁት። አንድ ሰው ላሙን አልቦ አልቦ ሁሉ የማታ ማታ ወተቱን የሚጠጣ ከሆነ ሳጠራቅም ሳይ ሳይነጥ ስለ ቅቤ ማውራት አይችልም። እነዚህ ሰዎች የሚገኘውን ገንዘብ ሁሉ ለራሳቸውና ወደ ውጪ እያወጡ ስለሆነ ለክፉ ጊዜ እንኳን የሚኖር ናሽናል ሪዘርቭ ለማስቀመጥ አልቻሉም። መተባበርና አንድነት ለሚደረገው ትግል እጅግ አስፈላጊ መሆኑንም ተናግረው የተጀመረውን ውይይት በማስቀጠል ወደ ትብብር መምጣት እንዲቻል ጠይቀዋል። በመጨረሻም ማስተላለፍ መልገው እንደ አንድ ኦሮሞ ድምፅ የእኛ ሕዝብ ከኢትዮጵያ ሕዝብ ጋር በአድዋ ዘምቶ ሲሞት ጀግና፣ በማውጫው ዘምቶ ሲሞት ጀግና በኦጋዴን በረሃ ዘምቶ ሲሞት ጀግና በትግራይና በኤርትራ በረሃዎች ዘምቶ ሲሞት ጀግና፣ ዛሬ ደግሞ ለራሱ ሲሞት ሩቅ ቦታ ቆማችሁ ዝምብላችሁ የምታዩበት ሁኔታ ኃላፊነት የጎደለው ነው። ከኦሮሞ ለወደፊቱ ለአንድነቱ የምታስቡ ከሆነ ከኦሮሞ ጋር መቆም አለባችሁ። ለወደፊቱም የአንድነቱ ዋስትና ይሄ ነው። ይሄ የሚያስፈራራው የመበታተኑ እዴ፣ ምን ነካችሁ? አሁን እኮ ኦሮሚያ ውስጥ በመንግስት ስታቲስቲክስ ራሱ ብቻ ወደ 11 ሚሊዮን አማራ አለ። በኢትዮጵያ የመንግስት ቆጠራ 11 ሚሊዮን፣ ኦሮሚያ በሚባለው አገር አን ምንም የተነካ ሰው የለም። ምንም የሆነ ሰው የለም። ያርሳል እንዴ። አንዳንድ መፈክር ኦሮሚያ የኦሮሞ ነው። ይሄ ማለት እኮ መሬቱ እንዳይሸጥ መንግስትን ለማስጠንቀቅ ነው እንጂ ሌላ እኛ ውስጥ ያሉ ኦሮሞዎች ይውጡ ማለት አይደለም። አትሊስት ጥያቄያችንን ለማዋግላት ኦሮሚያ የኦሮሞ ስንል መንግስትን ለመገደብ ነው እንጂ አንድ ገበሬ በአንድ ገበሬ ጆሮ ላይ የተነገረ መፈክር አይደለም። ለመንግስትና ለዓለም አቀፍ ኢንቨስተሮችና ለአረቦች የተዘጋጀ መፈክር ነው እንጂ ለኢትዮጵያ የተዘጋጀ መፈክር አይደለም። ኢትዮጵያ የምትገኝበት መስቀለኛ መንገድና የዲሞክራሲያዊ ስርዓት መመስረት አጣዳፊነት በሚል ርዕስ ካቶ ሌንጮ ቀጥለው ገለጻቸውን ያቀረቡት የአርበኞች ግንቦት ሰባት አመራር አባል እና የውጭ ግንኙነት አመራር አባል አቶ ነአምን ዘለቀ ናቸው። ማንኛውም የፖለቲካ ስርዓት መሰረቱ የአንድ ፓርቲ አምባገነን ስርዓት ፈላጅ ቆራጭ ዴሞክራሲያዊ፣ ንጉሳዊ አገዛዝ ወይም ሌላ ሊሆን እንደሚችል አስታውሰው ለኢትዮጵያ መንግስት ለአገዛዝ መሰረቱ ናቸው ያሉትን ሶስት ነጥቦች አስቀምጠዋል። ገዢው ፓርቲ ሰርቶ አደር ተኮር የሆነ አቤታዊ ዲሞክራሲያዊ አምጥቻለሁ፣ የብሔር ብሔረሰቦችና ከዚህ ጋር ተያይዞ የራስን እድል በራስ የመወሰን ወይም ራስን የማስተዳደር መብቶችን እውን አድርጌ ያለው፣ እንዲሁም ፈጣን የኢኮኖሚ እድገት አምጥቻ አምጥቻለሁ በማለት በተወሰነ መልኩ ስርዓቱ ህጋዊነት ያለው አስመስሎታል በማለት አቶ ነአምን ሀሳባቸውን ይቀጥላሉ። ኢትዮጵያ ከምትገኝበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና የተፈጥሮ ወይም የአካባቢ ውድመት፣ ሌሎችም መጠነ ሰፊ ችግሮች አንፃር ሲመረመሩ ተሟጠው ያለቁና ስርዓቱ በእነዚህ ጭንብሎች እያጨበረበረ ሊቀጥል በቻለ ቁጥር በራሱ በአገዛዙ የተፈጠሩት እነዚህ በርካታ ስንጥቆች ስንጥቆች ምለው ፎርት ላይን ለማለት ነው እና ወይንም ቅራኔዎች እየተፋ እየገዘፈ እየተደራረቡ ሄደው አንድ ምዕራፍ ሲደርሱ ተዳምረው ሊያደርሱ የሚችሉት አደጋ እጅግ እጅግ አስጊ ነው። ኢትዮጵያ እንደ አገር ሕዝባችንም እና ልዩ ልዩ ማህበረሰቦች፣ እምነቶች ለዘመናት ተጋምደው የኖሩባት አገር እንደ አገር እንደ ሕዝብ ከፍተኛ የሆነ ከምን ጊዜውም በበለጠ አደጋ ላይ ይገኛሉ። ለማለት ይቻላል። አቶ ነአምን የስርዓቱ ስንጥቆች ናቸው ያሉትን ጨምረውም ያስረዳሉ። የዴሞክራሲያዊ ስርዓት ደብዛው መጥፋት፣ የአፈና የመቃ መንሰራፋት በምርጫ ዘጠና ሰባት በኋላ እንደታየው በሰላማዊ ትግል ከልባቸውም ነው የነበሩ ኃይሎች የፖለቲካ መሪዎች የአመጥን ትግል ለማድረግ እንደወሰኑ እንደገፋቸው እንዳስገደደ ሁሉ የሐዋት አገዛዝ በቀጣዩ 10 ዓመታት ከምርጫ ዘጠና 97 በኋላ የወሰዳቸው መጠነሰፊ የአፈና እርምጃዎች በአፋኝ ህጎች ሽፋን በፖለቲካ ኃይሎች፣ በሲቪል ሶሳይቲው ማህበረሰብ፣ በጋዜጠኞች፣ በብዙን ዜጎች ላይ ሲያካሄድ የቆየው አሁንም የቀጠለው ሁኔታ ዜጎች በገፍ የነጻነት አርበኝነትን የአመት ትግልን እንዲቀላቀሉ እንዲያጠናክሩ እየገፋ እያስገደደም የሚገኝ ቀጣይ ሂደት ነው። ስንጠቁለት የዲሞክራሲያዊ ስርዓት አንድ ማገር የሆነው የእምነት ነጻነት በህወሓት አገዛዝ መጨፍለቅ ውጤቱ በሚያስደንቅ ዲሲፕሊን የኢትዮጵያ ሙስሊሞች ለእምነት ነፃነትና የእምነት ጉዳዮች በራሳቸው ለመወሰን የሚችሉበትን የመንግስትን ጣልቃ ገብነት የታገሉበት ሂደት በህወሓት አገዛዝ የተሰጠው ምላሽ አፈና፣ ግድያ፣ ድብደባ፣ የእምነት ቤቶችን መስጊዶችን ውስጥ ሁሉ ገብቶ ምእመናንም ማዋረድ መሆኑ ይታወቃል። የዚህ ውጤት ሌጂትሜት የሆነውን ጥያቄ ያላቸው የኢትዮጵያን ሙስሊም ወገኖቻችን ማዳከምና ይህ አፈና፣ እመቃ፣ ውርደት፣ ሂውሚሌሽን የሚፈጥረው ንዴት፣ ብሶት፣ ተስፋ መቁረጥ ዲስፔር እና ሆፕለስነት ለአክራሪ ኃይሎች ማቆቆጥ ሞደሬት ለሆኑ ኃይሎች ደግሞ መዳከም፣ ለአክራሪ ኃይሎች መጠናከር በጣም ተስማሚ ሁኔታ የሚፈጠር ስለመሆኑ ለመገመት ይቻላል። የምነን ነጻነት ጥያቄዎች መጨፍለቅ፣ ሰላማዊ ህጋዊ የህዝብ የአማኙ ማህበረሰብ ጥያቄ በወያኔ አገዛዝ መታፈል ከሁለት አቅጣጫዎች ውጭ ሊያመራጅ ነው። አንድም የምነን ነጻነት ሊረጋገጥ የሚችለው በሀቀኛ ዴሞክራሲያዊ ስርዓት የህግ የበላይነት የዜጎች ሁለንተናዊ መብቶችና ነጻነቶች ሳይሸራረፉ በሚረጋገጡባትና በሚከበሩባት ስርዓት ብቻ ኢትዮጵያ ብቻ እንደሚሆን በማመን ይህንኑ ዴሞክራሲያዊ ዴሞክራሲያዊ ስርዓት ለማምጣት ከሚታገሉ የነጻነት እና የዴሞክራሲያዊ ኃይሎች ተቀላቅሎ ትግሉን ማጠናከር የህወሀት የአካባቢን ራስን በራስን የማስተዳደር የማንነት መብቶችና የፌዴራሊዝም ካባ ከፕሮፓጋንዳ የዘለለ ትርጉም እንደሌለው ገልጸው በህወሀት አገዛዝ ስር ያለችው ኢትዮጵያ ዴሞክራሲያዊ ፌዴራላዊ ሪፐብሊካዊ እንዳልሆነች በማያዳግም መልኩ የዚህ ስርዓት ባህሪዎችና ተግባራት አረጋግጠዋል ብለዋል። ገለጻቸውን ሲያጠናቅቁም ኢትዮጵያ ውስጥ ያሉት መጠነ ሰፊ ችግሮችና ቅሬታዎች አንድ ላይ ከተገናኙ ከባድ የሆነ አደጋ አለመረጋጋት፣ ከዛም የከፋ ችግር ሊያመጣ እንደሚችል ስጋታቸውን ገልጸው በኢትዮጵያ ያለው ስርዓት ደካማና በጉልበት ብቻ የሚገዛ በመሆኑ ይህን ሁኔታ ለመለወጥ ብቃት የለውም ብለዋል። የደረስንበት ደረጃ ሀገራችን ኢትዮጵያን ህልውና እንዲቀጥል የህዝባችንም አብሮ የመኖር ተስፋ እንዲቀጥል ከተፈለገ ይሄ ስራ በምንም መልኩ ሪፎርም ሊደረግ የሚችል አናሳም ስለሆነ ማይኖሪቲም ስለሆነ ከዚህም ውጭ ሊሆን ስለማይችል ዴሞክራሲ ከመጣ ስልጣኔን እለቃለሁ በሚልም ስሌት እና በዛም ሜንታሊቲ ማይኖሪቲ አናሳ በሆነ ሜንታሊቲ ያለ ስለሆነ ምንም ለውጥ የሚያመጣ ስርዓት አገሪቱ ወደ ሌላ ችግር ከችግር ወደ ችግር የሚገፋ እንጂ ለውጥ የማያመጣ ስርዓት ስለሆነ ኢትዮጵያ ውስጥ ያሉትን ችግሮች ለማስወገድ ዴሞክራሲያዊ ስርዓት የግድ መመስረት አለበት። ያንን ለማድረግ ያሉት የተቃዋሚ ኃይሎች በሙሉ በጋራ ሆነን መታገል አለብን። ስንታገል ቅድሞ ወንድም ያክሊሉ እንዳለው በሰላማዊ ትግልም የሚታገሉ ኃይሎች ይታገሉ በህዝባዊ እንዲተኝነት። ነገር ግን አንድ የተማርነው ሌሰን ወያኔ በኃይል ካልተገደደ በሰላማዊ ትግል ብቻ ይወገዳል ወይ ደሞ ይወርዳል የሚል እምነት የለም። ስለዚህ በትጥቅ ትግልም በአመጽም በህዝባዊ እምቢተኝነትም በሁሉም መንገድ ተባብረን አገራችንን ከወያኔ የምናድንበት እና ሁሉን አቀፍ የሆነ ሽግግር ስርዓት ተመስርቶ ህዝባችንና አገራችን ወደ ህገ መንግስታዊ ዲሞክራሲያዊ ስርዓት የሚሄዱበትን መንገድ ሁሉ በጋራ የመሻት ወቅቱ አሁን ነው እንላለን። አመሰግናለሁ። አቅራቢዎቹ ገለጻቸውን ካጠናቀቁ በኋላ አከራካሪ ውይይትና ጥያቄዎች ተነስተዋል። ቪዥን ኢትዮጵያና ኢሳት በዋሽንግተን ዲሲ ባዘጋጁት የሁለት ቀን ጉባኤ ዩናይትድ ስቴትስ በአፍሪካ ላይ ያላት ፖሊሲ ምን ይመስላል እንደዚሁም የአፍሪካ ሀገራት ወደ ዴሞክራሲያዊ በሚደረገው ሽግግር ከዚህ ምን ይማራሉ በሚል የውይይት ርዕስ ፕሮፌሰር አቻምየለህ ደበላ እና ፕሮፌሰር ጆን ሃርብሰን ገለጻ አድርገዋል። ሴቶች በሴትነታቸው በሀገር ውስጥ የተከሰተው ቀውስ ወደ ሰላማዊ ሽግግር እና የአገር አንድነት እንዲያመራ ምን ሊረዱ ይችላሉ በሚለው ዙሪያም ወይዘሪት ኤልሳቤጥ ላቀው፣ ወይዘሮ ሰዋሰው ጆሀንሰን፣ ወይዘሮ አሳየሽ ታምሩ በወይዘሪት ሉሊት መስፍን አወያይነት ሀሳባቸውን አቅርበዋል። በኢትዮጵያ አሁን ያለው የኢኮኖሚ የፖለቲካና የማህበራዊ ቀውስ ወዴት ያምራል? ምንስ መደረግ አለበት በሚለው ርዕስ ዙሪያ በአቶ ግዛው ለገሰ አወያይነት አቶ ኤርሚያስ ለገሰ ዶክተር መስፍን አብጊ፣ ፕሮፌሰር ሰኢድ ሐሰንና ፕሮፌሰር ህዝቅኤል ገቢሳ ገለጻ አቅርበዋል። አድማጮች እነዚህን የውይይት ሀሳቦች በሌላ ጊዜ ይዣቸውን መለሳለሁ። በጉባኤው መዝጊያ ላይ የትነን ወዴት እያመራን ነው? ማን ምን ይሰራል በሚሉት ርዕሶችም ላይ ውይይት የተደረገ ሲሆን በፕሮፌሰር ሚንጋወያይነት ፕሮፌሰር ተሾማ አበበ፣ ዶክተር በያን አሶባ፣ ፕሮፌሰር አለማየሁ ገብረ ማርያም እና ፕሮፌሰር መሳይ ከበደ ጽሑፎቻቸውን አቅርበው ተወያይተዋል። ይህንንም የውይይት ክፍል በሌላ ዝግጅት ይዤ ለመቅረብ ሞክራለሁ።